በጠቅላይ ሚኒስትር አብይ በዓለ ሲመት አምስተኛ ዓመት የተቃውሞ እና የድጋፍ ሰልፎች ተደረጉ። የታዩት ተጻራሪ ትዕይንቶች እንዳሳሰባቸው ተቃዋሚዎች ተናገሩ። ሙሉ ዘገባውን በዕለቱ አቢይረስ እናቀርባለን። የአማራ ክልላዊ መንግሥት ለአገው ዴሞክራሲያዊ ንቅናቄ የሰላም ጥሪ ማቅረቡን የተመለከተ ዘገባም ድርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ መጋቢት 25 2015 ዓ ም ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ቴክኒክ አቀናባሪነት ተሰይመዋል። የስርጭት መሐንዲሳችን ኬልያ ዊልያምስ ናት ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን የዕለቱን የሰዓቱን ያለን ዜና የሚያሰማን እንግዲህ ወልዴ ነው መልካም ምሽት ጤና ስጥልኝ ክብራትና ክብራን እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልዴ ነኝ የተባበሩት መንግስታት ድርጅት መንግስታዊ ካልሆኑ አጋሮቹ ጋር በመተባበር በአፋር አማራና ትግራይ የሚያከናውነውን የሰብአዊ ድጋፍ እያስፋፋ መሆኑን አስታወቀ ባለፈው ሳምንት መጨረሻ ኒውዮርክ ላይ በሰሜን ኢትዮጵያ ስለሚደረገው ሰብአዊ ድጋፍ በተመለከተ ለጋዜጠኞች መግለጫ የሰጡት የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ እንደ ተናገሩት ካለፈው ጥቅምት ወር ጀምሮ በትግራይ አራት ነጥብ ሰባት ሚሊዮን በአፋርና በአማራ ክልሎች ደግሞ ሁለት ነጥብ አምስት ሚሊዮን የሚሆኑ ሰዎች የምግብ እርዳታ አግኝተዋል። አስራ አንድ ሚሊዮን የሚሆኑ ሰዎች በድርቅ በተጠቁበት በደቡብና በምስራቅ የሀገሪቱ ክፍሎች ደግሞ ከመንግስት ጋር በመተባበር የአስቸኳይ ጊዜ የምግብ እርዳታን በማፋጠል ላይ መሆናቸውን ዱጃሪክ ተናግረዋል። በሶማሌ ክልል ደግሞ ከድርቁ በተጨማሪ ጎርፍ 230 ሺህ ሰዎችን ችግር ላይ መጣሉንና ቤቶች እና መሠረተ ልማቶች መፍረሳቸውን አመልክተው በጎርፍ የተጠቁትን ማህበረሰቦች ለመታደግ የመንግስታቱ ድርጅት ድጋፍ በማሰባሰብ ላይ መሆኑን ዱጃሪክ ጨምረው ገልጸዋል። በኦሮሚያና ሶማሌ ክልሎች የኮሌራ ወረርሽኝ በፍጥነት በመዛመት ላይ መሆኑንና ከጥር ወር ወዲህ ሁለት ሺ ሶስት መቶ ታማሚዎች መመዝገባቸውንና ይህም አሃዝ በጥር ወር ከነበረው በእጥፍ እንደጨመረ ያሳያል ብለዋል። አምሳ አንድ ሰዎች በኮሌራ መሞታቸውን ባለሥልጣናት አስታውቀዋል ሲሉ አክለዋል። በመላ አገሪቱ ያለው ችግር ተጨማሪ ገንዘብ እንደሚያስፈልግ ያመልክታል ያሉት ዱጃሪክ አራት ቢሊዮን ዶላር የሚጠጋ ገንዘብ ቢያስፈልጋቸውም እስካሁን የተገኘው ግን 727 ሚሊዮን ዶላር ወይም 18 በመቶ ብቻ እንደሆነ ጨምረው ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በርካታ የደቡብ ሱዳን ባለስልጣናት በሲቪሎች ላይ ፈጽመዋል ባሉት ሰቆቃ ምክንያት የወንጀል ምርመራ ሊደረግባቸው ይገባል ሲሉ ስም ዝርዝራቸውን ይፋ አድርገዋል። በደቡብ ሱዳን ጉዳይ ላይ የተቋቋመው የመንግስታቱ ድርጅት ኮሚሽን ከፍተኛ የመንግስትና ወታደራዊ ባለስልጣናት ለበርካታ ግድያዎች፣ አስገድዶ መድፈር እና የፆታ ባርነት ተጠያቂ ናቸው ብሏል። ለአንድ ዓመት ያህል በደቡብ ሱዳን በሚገኙ ስድስት ግዛቶች ውስጥ ምርመራ ሲያደርግ የሰነበተው ኮሚሽን በስም የተዘረዘሩ ባለስልጣናት አንዳቸውም ለተፈጸመው ወንጀል ተጠያቂ አልተደረጉም ብሏል። የምርመራ ግኝታችን እንዳሳየው ባለፉት ዓመታት ለከፍተኛ ወንጀሎች ተጠያቂ ያለመሆን እውከቱን እንዲስፋፋና በደቡብ ሱዳን የሚገኙ ሲቪሎች ለስቃይ እንዲዳረጉ አድርገዋል ብለዋል የኮሚሽኑ ሊቀመንበር ያሲም ሱካ። በደቡብ ሱዳን ከአምስት ዓመታት በፊት የሰላም ስምምነት ከመፈረሙ ቀደም ብሎ ወደ 400 ሺህ የሚጠጉ ሰዎች ሕይወታቸውን አጥተዋል በአፍሪካ ኅብረት ይመራል የተባለውና ጥፋተኞችን ለፍርድ ያቀርባል የተባለው የፍርድ ችሎት እስካሁን አለመመስረቱን ኤኤፍፒ በዘገባው አመልክቷል የኬንያው ተቃዋሚ መሪ ራይላ ኦዲንጋ በየሳምንቱ ሲደረግ የነበረውንና ግዙፉ ሰኞ በማለት ለዛሬ የጠሩትን የብዙሀን ተቃውሞ ሰልፍ በመሰረዝ ከመንግስት ጋር ለውይይት ለመቀመጥ መወሰናቸውን ትናንት አስታውቀዋል ያለፈውን ምርጫ አጭበርብረዋል በማለት የአገሪቱን ፕሬዝዳንት ዊሊያም ሩቶን የሚከሱት ኦዲንጋ ደጋፊዎቻቸው በሳምንት ሁለት ጊዜ ለተቃውሞ ሰልፍ እንዲወጡ ጥሪ ሲያደርጉ ቆይተዋል። በዛሬው ሰኞ ደግሞ ብዙሀን የሚሳተፉበት ግዙፍ ሰላማዊ ሰልፍ እንዲደረግና ደጋፊዎቻቸው አገራቸውን መልሰው እንዲቆጣጠሩ ጥሪ አድርገው ነበር። ሆኖም ሰልፉ አንድ ቀን ሲቀረው መሰረዙን በትናንትናው እለት ያስታወቁት ኦዲንጋ ከሁለቱ ፓርቲዎች የተውጣጣ የፓርላማ ኮሚቴ የምርጫ ሂደቱን በተመለከተ የቀረበውን ቅሬታ ለመመልከት በመስራት ላይ መሆኑን አመልክተዋል። ምርመራው ውጤት የማያመጣ ከሆነ ሰልፉን መልሰው የመጥራት የመሰብሰብ እና የመቃወም መብታቸውን አጽንተው እንደሚቀጥሉበት አስጠንቅቀዋል። ኦዲንጋ ፕሬዚደንት ሩቶ ቀደም ብለው ኦዲንጋ ሰልፉን እንዲሰርዙና ከፓርላማው ጋር እንዲሰሩ ጥሪ አስተላልፈው ነበር። ባለፉት ሁለት ሳምንታት በተካሄዱት ሁከት የተቀላቀለባቸው ሰልፎች ሶስት ሰዎች ህይወታቸውን አጥተዋል። የንግድ ሱቆችም ለዝርፊያ ተጋልጠዋል። የኬንያ አጋሮችና ጎረቤት አገሮች ሁከት በበዛበት ቀጠና የጠናና የረጋ ዲሞክራሲያዊ ተደርጋ የሚታየው አገር ሰሞናዊ ሁኔታ አሳስቧቸዋል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምስራቅ አፍሪካ ጥምር ጦር ኃይል በምስራቅ ኮንጎ በኤም 23 ተይዛ የነበረችውን የቡናጋና ስልታዊ ከተማን መቆጣጠሩን አስታወቀ። የጥምር ጦሩ አባል የሆነው የኡጋንዳ ጦር ከተማውንና አካባቢውን እንደሚቆጣጠርና ለኤም 23 ተዋጊዎች ለቀው የሚወጡበት ጊዜ እንደሚሰጥ የጥምር ጦሩ ቃል አቀባይ ሻለቃ ካቶ ሀሰን ዛሬ አስታውቀዋል። የኤም 23 አማጺ ኃይል ስለተባበረንና ማለፊያ በመስጠት ከተማውን እንድንቆጣጠር ስላደረገ እናመሰግናለን ብለዋል ቃል አቀባዩ። ኤም 23 የቡናጋናን ከተማ ስለለቀቀበት ሁኔታ አስተያየት ተጠይቆ መልስ ማግኘት አለመቻሉን የአሶሴትድ ፕሬስ ዘገባ አመልክቷል። አማጽያኑ ቡና ጋናን የመልቀቃቸው ጥያቄ በምስራቅ ኮንጎ ጉዳይ በተከታታይ ሲደረግ በነበረው ድርድር ውስጥ ቁልፍ ጥያቄ የነበረ መሆኑ ታውቋል። ከ አንድ መቶ ሃያ በላይ የታጠቁ ቡድኖች ለመሬት ለስልጣንና አንዳንዶቹም ማህበረሰባቸውን ከጥቃት ለመከላከል በሚያደርጉት ግጭት ምስራቅ ኮንጎን ለአመታት ሲንጧት ከርመዋል። ኤም 23 ከ10 ዓመታት በፊት ከሩዋንዳ ጋር የምትዋሰነውን የጎማ ከተማ ከተቆጣጠረ በኋላ ተደብቆ የቆየ ሲሆን ከሁለት ዓመታት በፊት እንደገና ጥቃት በመክፈት በርካታ ቦታዎችን ተቆጣጥሯል። ሩዋንዳ የኤም 23 አማጽያንን ትረዳለች የሚል ክስ በኮንጎና በምዕራባውያን ይቀርብባታል። ሩዋንዳ ክሱን ታስተባብላለች። የመረጃ ሕጉን ተላልፈዋል በሚል ምስራቅ ሊቢያ ውስጥ ታስረው የሚገኙትን አንድ የሙዚቃ አቀንቃኝና አንድ ጦማሪ ከእስር እንዲለቀቁ ዓለም አቀፉ የመብቶች ተሟጋች ድርጅት ሂዩማን ራይትስ ዋች ጥሪ ያቀረበ በሀገሪቱ ታዋቂ አቀንቃኝ የሆነችው አህላም አልየማኒ እና ጦማሪዋ ሀኒን አልአብዳሊ ከስነ ምግባርና ከሃይማኖት ያፈነገጠ ድርጊት ፈጽመዋል በሚል ባለፈው ወር በቁጥጥር ስር መዋላቸው ይታወሳል። በምስራቃዊቷ ቤንጋዚ ከተማ የሚገኘው የአገር ውስጥ ሚኒስቴር ባወጣው መግለጫ ወግ አጥባቂ በሆነው ማህበረሰብ ባእዲዮኑ ባህልና ሃይማኖትን የሚጻረሩ እንዲሁም ሴቶች መፈጸም የማይገባቸውን ድርጊት ፈጽመዋል ብሏል። መግለጫው አያይዞም ባለፈው መስከረም የወጣውን የመረጃ መረብ ህግ ተላልፈዋል ብሏል። የሁለቱን ሰዎች እስር ተቃውሞ መግለጫ ያወጣው ሂውማን ራይትስ ዎች የመረጃ መረብ ሕጉ ቀድሞውንም መሰረታዊ መብቶችን የሚጥሱ ሕጎች በወጡበት አገር ላይ ተጨማሪ እገዳን የሚጥል ነው ብሏል። ግልጽ ያልሆነና የተለጠጠ ያለውን የወንጀል ሕግ ፓርላማው እንዲሽረውም ጠይቋል። በመጨረሻም አድማጮች የሩሲያ ቅጥረኛ ወታደራዊ ቡድን የሆነው ዋግነር በስተምስራቅ ምስራቅ ዩክሬን የምትገኘውን የባክሙት ከተማ ማዘጋጃ ቤት መቆጣጠሩን ሲያስታውቅ የዩክሬን ኃይሎች ግን ከተማዋን አሁንም እንደተቆጣጠሩ ተናግረዋል ባክሙትን ለመቆጣጠር ለወራት ውጊያ በመደረግ ላይ ሲገኝ የዋግነር ቡድን የሩሲያን ጦር በመርዳት ላይ ሲሆን ዩክሬን በበኩሏ ከተማዋ በሩሲያ ቁጥጥር ስር የምትወድቅ ከሆነ በርካታ ግዛቶች ልታጣ እንደምትችል አስጠንቅቃለች የዋግነር ኃላፊ የሆኑት የቭጌኒ ፕሪጎዚን ቴሌግራም ላይ በለቀቁት ቪዲዮ የሩሲያን ባንዲራ ይዘው ተስተውለዋል ይህን ባንዲራ ኃይላችን ባክሙት ማዘጋጃ ቤት ላይ ይሰቅላል ብለዋል ፕሪጎዚን። ፕሪጎዚን የቴሌግራም መልእክታቸውን ካስተላለፉ በኋላ የዩክሬን ወታደራዊ መሪዎች ባወጡት መግለጫ የጠላት ኃይሎች ባክሙትን ለመቆጣጠር ቢሞክሩም ከ20 በላይ ጥቃቶችን መክተናል ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በውጊያ የወደመችውን የባክሙትን ከተማ ጦራቸው አላስነካ ማለቱን አድንቀዋል። ጥቃቱ የመኖሪያ አካባቢዎችንና ሲቪሎችን ኢላማ ያደረገ ነው ሲሉም ተናግረዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችን ነው። መጋቢት 25 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ምስልና ድምፅ አቀናባሪዎች ሲሳይ አሸናፊና ግርማ ደገፋ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ዋከር ነው። ክቡራትና ክቡራን አድማጮቻችን ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ አንበል ለቀና ከየራፋ ብቻ ነው። ኩትኩት ኩትኩት ነው ደሞ ወይዘሮ ጥሩ አያሌው ይባላሉ። ገበሬ ናቸው። በተፈጥሮ የሚመጣን የከንፈርና የላንቃ መሰንጠቅ ችግር ተከትሎ ለስነ ልቦና ችግር የተዳረገች ጨቅላ ልጃቸው ሰባተኛ ልጃቸው ናት። ታዳጊ ሕፃን ሰው ሰራሽ ያውቃል አስመልክቶ ከተናገሩት የተወሰደ ነው። ሙሉ ምልልሱ ወይም ሙሉ ዘገባው በሁለተኛው አጋማሽ በጤና ፕሮግራማችን ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ጠቅላይ ሚኒስትሩ በአለሲመት የተቃውሞና ድጋፍ ሰልፎች ተደረጉ። የጠቅላይ ሚኒስትር አብይ አህመድን አምስተኛ ዓመት በአለሲመት በማስመልከት በኦሮሚያ ክልል በርካታ አካባቢዎች የድጋፍ፣ በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ከሁለቱም ክልሎች በሰልፉ የተሳተፉ አስተያየት ሰጪዎች ለሰልፍ ስለወጡበት ምክንያት ተናግረዋል። በድጋፍና በተቃውሞ ስለተደረጉ የሰልፍ ትዕይንቶች አስተያየታቸውን የሰጡት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲና በሁለቱ ክልሎች የተካሄዱት ሰልፎች በለውጡ ሂደት የወደፊት አቅጣጫና በልዩ ልዩ በርካታ ጉዳዮች ላይ ዛሬም ድረስ ስምምነት ላይ አለመደረሱን ያሳያል ብለዋል። በድርድር ላይ የተመሰረተው የፖለቲካ መረጋጋት ካልተፈጠረ ችግሮች ተባብሰው አስከፊ ደረጃ ሊደርሱ ይችላሉ ሲሉም አሳስበዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበርና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፊ በበኩላቸው ሰልፉ በተለያዩ ጽንፍ ላይ በሚገኙ ልሂቃንና በመንግስት አካላት መሪነት እንደሚካሄድ ነው። ይህም ካለፈው ስህተት ባለመማር አገሪቱን ለሌላ ዙር ችግር ሊዳርግ የሚችል አካሄድ ነው። በመሆኑም አፋጣኝ መፍትሄ ይሻል ሲሉ አሳስበዋል። ኬኔዲ አባትን ያቀናበረው ጠቅላይ ሚኒስትር አብይ አህመድ ወደ መሪነት የመጡበትን አምስተኛ ዓመት በማስመልከት ትናንት መጋቢት 24 2015 ዓ ም በኦሮሚያና በአማራ ክልሎች የተለያዩ መልእክቶችን ያነገቡ ሰላማዊ ሰልፎች ተካሂደዋል። በኦሮሚያ ክልል የተደረገው የድጋፍ ሰልፍ ሲሆን፣ ሰልፉ ከተደረገባቸው በርካታ የክልሉ አካባቢዎች መካከል አንዱ ከሆነው ከአምቦ ከተማ ለአሜሪካ ድምፅ ባልደረባ ፀሐይ ዳምጠው አስተያየታቸውን የሰጡ አቶ ግሩም ታፈሰ የተባሉ ግለሰብ በድጋፍ ሰልፉ መሳተፋቸውንና ለዚህም ምክንያታቸውን ገልጸዋል። ዶክተር አብይ አህመድ ወደ ስልጣን የመጡበት አምስተኛን አመት ለማክበር ሲባል ነው። ለኢትዮጵያ ብዙ ነገር ሰጥቷል። ለምሳሌ ቤንሻንጉል ደንቤላን፣ አፋሪን፣ ሱማዳን ከዚዳ ወደ አንድነት እንዲመጡ አድርገዋል። በፖለቲካ ስም ተፈርጀው ወደ ውጭ ሸሽቶ የነበሩትንም ደግሞ ከእኛ ጋር እንዲታገሉ ብሎ መንግስት በራሱ አውሮፕላን ያስገባቸውና ብዙ አስተዋጽኦ አድርጓል። ይሄ ብቻም ሳይሆን ደግሞ የመጠመር መጽሐፍ ሰዎችንም ደግሞ ሸጠው ትምህርት ቤቶች እንዲገነቡ ተደርገዋል። እንግዲህ የሚቀረው ትንሽ እንደው የሰላም ጉዳይ ትንሽ አንጻራዊ ነው። ትንሽ አሁን እሱም ደግሞ ከስጋት ትንሽ እንደው መለስ ብሎ አሁን ወደ ሰላም የማውረድ ወይም ደግሞ የማምጣት ደረጃ ደራለው። በኦሮሚያ ክልል የድጋፍ ሰልፍ ከተካሄደባቸው ከተሞች መካከል የምዕራብ አርሲዋ ሻሸመኔ ከተማም ትጠቀሳለች። በሰልፉ ከተሳተፉት መካከል መሆናቸውን የገለጹት ወይዘሮ ለሊሴ መንግስቱ ተከታዩም ብለዋል። ሰልፉ ያው ትናንትና የሚያመላክተው የዛሬ አምስት አመት ለእኛ የታሪክ ቀን ነው ብዬ ነው ማምነኔ ትናንትና የወጣንበት እንግዲህ ያው ከጠቅላይ ሚኒስቴራችን ጎን ለመቆም አለን ለማለት ነው። እንደ ኦሮሞ ህዝብ ሰላማዊ ሰልፍ ወጣ ነው። በዚህ በአምስት አመት ውስጥ የእውነት ለመናገር ብዙ ለውጦች አይቻለሁ። በሰላም በልማት በኩል ያለው ነገር ተቆጥሮ የሚያልቅ ነገር አይደለም። በተቃራኒው በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ሰልፎቹ ከተካሄዱባቸው አካባቢዎች መካከል የሰሜን ወሎቹ መርሳና ቆቦ ከተሞች ተጠቃሽ ናቸው። ከሁለቱ ከተሞች አስተያየታቸውን ለደሴው የአሜሪካ ድምፅ ባልደረባ መስፍን አራጌ የሰጡና ስማቸው እንዲጠቀስ ያልፈለጉ ግለሰቦች በተቃውሞ ሰልፎቹ መሳተፋቸውንና ለዚህም ምክንያታቸውን አስረድተዋል። የሰልፉ ዓላማ ትናንትና ጠቅላይ ሚኒስትሩ እየተሾሙበት ወቅት ነው እና ከዛ ጊዜ ጀምሮ አማራ በታሪክ ውስጥ ገጥሞት የማያውቀው አፈና ግድያ መፈናቀል እየደረሰበት ያለበት ሁኔታ ነው አሁንም አልቆመም በተቀናጀ ሁኔታ እየቀጠለ ነው እንጂ ከእስከ ዛሬው ትንሽ ለየት የሚያደርገው አሁን አማራን ከምድረ ገጽ የማጥፋት እንትን ፊት ለፊት እየተሳለጠ ያለበት ሁኔታ ላይ ስንሆን ለህልውናው ቢያንስ ይህንን ሰልፍ ማዘጋጀት አንደኛ ስለወልቃይት የማንነቱ ጉዳይና፣ ሁለተኛ ስለራያ የማንነቱ ጉዳይ በተመለከተ ነው። ሶስተኛ በመተከልና በወለጋ በኩል ያለቀውን ህዝባችንን መፈክር ተነስቷል። ከእነዚህ መካከል በጣም በይበልጥ ወለጋ ላይ የተደረገው ግፍ ሳይረሳ፣ ማይካድራ ላይ የተደረገው ግፍ ሳይረሳ፣ የማንነታችን ጥያቄ ተንጠልጥሎ እያለ ህዝቡ እንደዚህ ደሙን እያፈሰሱ የሞተ መንግስት ውሳኔ ሳይሰጥበት በማለፉ አሁንም ወለጋ አካባቢ የነበሩ ሰዎች ተፈናቅለው የመጠው በየከተማዎች ሲለምኑ እናያቸዋለን። ከየት መጣችሁ ብለን ንጠይቅ ራሱ ከህጻናት ከትልቅ ከወለጋ እያሉ እያለቀሱ ነው ያሉት። በሁለቱ ክልሎች የተካሄደውን ሰልፍ በተመለከተ የሁለት ተቃዋሚ ፖለቲካ ፓርቲ አመራሮችን አስተያየት የጠየቀን ሲሆን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ሰልፎቹ ከአምስት ዓመት በፊት በመጣው የፖለቲካ ለውጥ እና በሌሎች በርካታ ጉዳዮች ላይ መግባባት አለመኖሩን የሚያሳዩ ናቸው ብለዋል። አጋጣሚዎችን በመጠቀም የፖለቲካ ትርፍ ለማግኘት የሚደረጉ ሩጫዎች ስለመኖራቸው ነው ያብራሩት። ያሁኔ በአጠቃላይ የኢትዮጵያ ፖለቲካ እንዳልሰከነ ያሳያል። የአቅጣጫ ምርጫ ላይም በለውጡ ጥልቀትና ስፋት ላይም በብዙ ጉዳዮች ኢትዮጵያ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዚደንት እና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሰልፉ በተለያየ ጽንፍ ላይ በሚገኙ ልሂቃንና በመንግስት አካላት የሚመራ ነው ያሉ ሲሆን ይህም ካለፈው ስህተት ካለመማር ሀገሪቱን ለሌላ ችግር ሊዳርግ የሚችል አካሄድ ነው በማለት ተናግረዋል። እንደ ሀገር በጣም አሳዛኝና ወቅት ላይ መድረሳችን እጅግ በጣም ነው ማዝ ነው። ይሄ ቤዚካሊ የኦሮሚያና አማራ እሊቶች የሚሰሩት ነገር እንጂ የሁለቱ ህዝብ ስራ አይደለም። ይሄ ይሄ በጣም መታየት ያለበት። ስርዓቱ ካድሬ ያደራጃል፣ በካድሬ ሰልፍም ይወጣል፣ ድጋፍም ያሰባስባል። እስከ መግደልም የሚሄድ ስራ የሚሰሩት እነዚህ ካድሬዎቻቸውን ይዘው የተነሱ የሁለቱ ክልል እሊቶች ናቸው። ይሄ ጥፋትን እርስ በርስ መጠፋፋትን ለህዝቡ የማኖር የወደፊት ትውልድ ስጋት የወደፊት ትውልድ ጥፋት አመሻሽተው ለማለፍ የተዘጋጁ ኤሊቶች መፈጠራቸው ነው እዚህ ጋር ያደረሰን። በአምስቱ አመት ሂደት ራሱ ህዝብን የመስማት ነገር ፈጽሞ ሊታይ አልቻለም። ማናለብኝነት በመሳሪያ መተማመን፣ እንደገና ደግሞ በበለው በለው ድራማ የስሜት ህዋሳትን እየቀሰቀሱ ገፋፍቶ ይህን ማይቲ ሀይል ወደዚህ ጥፋት የሚወስድበትን መንገድ ነው ሥርዓቱ እየተጠቀመ የመጣው። ፕሮፌሰር መረራ ጉዲና እና ዶክተር ራሄል ባፌ ትናንት የተካሄዱ ሰልፎች ሀገሪቱን ወደ ከፋ ችግር ሊወስድ ይችላል ላሉት ፖለቲካዊ ቀውስ ማሳያ መሆናቸውን ጠቅሰው መፍትሔ ያሉትንም ሀሳብ ሰንዝረዋል። ከዚህ ደግሞ መውጫው ሌላው የተሳካላቸው ሀገሮች የወጡበት መንገድ በግልጽ በታሪክ እንደሚታወቀው፣ ሕዝቦች መሪዎች ሊቀን ከመገዳደር ፖለቲካ ወጥተው ወደ መጠራደር ፖለቲካ ሲገቡ ነው። ያ ደግሞ በሀቅ ላይ የተመሰረተ ሰጥቶ በመቀበል ድርድር ካልተካሄደ የመስተቀር ውጤቱ ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው የሚሆነው። ያው እንደሚታወቀው ባለፉ ሀምሳ አመታት፣ ከንጉሱ መጨረሻ አመታት ጀምሮ ሀገሪቷ በቀውስ ስትናጥ ነው የኖረችው። ከአንድ ቀውስ ወደ ሌላ ቀውስ ስንሸጋገር ነው የኖርነው። ይህ ማቆሚያ እንግዲህ የሚያገኘው ፖለቲካችን ማሰልጠን ስንችል ነው። የስርዓቱን መሪነትም መቀበል ወይም መቀየር መደገፍ ወይም መቃወም የነዚህ የሁለት እሊቶችና የካድሬዎቻቸው ስራ ሳይሆን የኢትዮጵያውያን ጉዳይ ነው። ይሄ ያ አሁን የእሊቶች እይታ ስለተበላሸ ነው ኢትዮጵያ በእነሱ እንደምትወሰን ማሰብ። አሁንም የጀግና ጀግና ጨዋታውን አቁመው ከትላንት ተምረው ላይ መደርደር አያስፈልግም። ብዙ ታይቷል በትግራይ ጦርነት ከዛ ያልተማረ በህይወቱ ባለፈበት ስርዓት ያልተማረ ስርዓት ሰፕራይዝ ያደርጋል። ያው ዘ ሴም ስርዓት እኮ ነው ትግራይና አማራ ላይ አሁን አፋር ላይ በተደረገው ጦርነት ያልተማረ፣ አሁን ሌላ ደግሞ በአማራ እና በኦሮሚያ ባለው ሊማር ነው ያደለው። ከሌላው ሀገር ይማራል፣ እኛ በራሳችን እየፈጸምን ባለ ነው ልንማር ይገባል። አይ ቲንክ አሁን ይሄ ጊዜው ነው ብዬ አስባለሁ። ቆም ብሎ መንግስትም ሰከን ብሎ የማሰብ አጋጣሚ ይሰጠዋል ብዬ አስባለሁ። እሊቶችም ካድሬዎችም ተመልሰው ምን እየሰራን ነው ብለው ሊጠይቁ ይገባል። በኢትዮጵያ ከሚስተዋሉ ወቅታዊ ጉዳዮች ጋር በተያያዘ ሁለቱም የገዢው ብልጽግና ፓርቲ አባላት በሆኑት በኦሮሚያና ና በአማራ ክልሎች አመራሮች ዘንድ ጭምር በተደጋጋሚ የተለያዩ ተቃርኖ ያላቸው ሀሳቦች ሲሰነዘሩ መታዘብ ተችሏል። የሁለቱ ክልሎች አመራሮች በመካከላቸው አለ ያሉትን ችግር ለመቅረፍ ውይይቶችን ማድረጋቸውንና ስምምነት ላይ መድረሳቸውን በኮሚኒኬሽን ኃላፊዎቻቸው በኩል ማሳወቃቸውም የሚታወስ ነው። በሁለቱ ክልሎች መካከል ያለውን ሽኩቻ በተመለከተ በቅርቡ በ የነበረው የሕዝብ ተወካዮች ምክር ቤት ጉባኤ ላይ ጥያቄ የተነሳላቸው ጠቅላይ ሚኒስትር አብይ አህመድ ሽኩቻው አሳሳቢ እንደሆነ ጠቅሰው ይህ ግን ከማንም በፊት ኦሮሞንና አማራን የሚጎዳ ነው፣ በመሆኑም መስከን መረጋጋትና መወያየት ያስፈልጋል ሲሉ ተደምጠዋል። በውይይትና በሀሳብ እንመን፣ ያለውን ጥላቻና ውጥረት እንቀንስ ሲሉም አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ሚዲያ ባትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። ወደ አማራ ክልል ይወስደናል ተከታዩ ዘገባ የአማራ ብሔራዊ ክልላዊ መንግስት በዋግ ህምራ ዞን ሁለት ወረዳዎች እየተንቀሳቀሰ ለሚገኘው የአገው ዲሞክራሲያዊ ንቅናቄ የሰላም ጥሪ ማቅረቡ ተገለጠ። የክልሉ ሰላምና ጸጥታ ቢሮ አቶ ደሳለኝ ጣሰው እንደተናገሩት በዋግምራ ዞን በአብርገሌና አካባቢው እንደሚንቀሳቀስ ለጠቀሱትና አገው ሸንጎ ሲሉ ለጠሩት ታጣቂ ልዩነቶችን በሰላማዊ መንገድ ለመፍታት የክልሉ መንግስት የአገር ሽማግሌዎችንና ከፍተኛ አመራሮችን በተደጋጋሚ በመላክ የሰላም ጥሪ ሲያቀርብ መቆየቱን አስታውሰዋል። በዋግኅምራ ዞን ሁለቱ ወረዳዎች ጥቃዊ እንቅስቃሴ እንደሚያደርግ ለአሜሪካ ድምፅ የተናገረው ትክክለኛ መጠሪያውንም የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያለው የማስተካከያ የሰጠው ንቅናቄ በክልሉ መንግስት ጋር አሉ ያላቸውን ችግሮች በሀገር ሽማግሌ ሳይሆን በድርድር መፍታት እንደሚሻ ነው የገለጠው። አስቴር ምስጋናው ናት ያጠናቀረችው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በዋግምራ ዞን በአበርገሌና በጻግብዥ ወረዳዎች ከህወሀት ታጣቂዎች ጋር ሲንቀሳቀሱ ነበሩ ላሏቸው አገው ሸንጎ ሲሉ ለጠሯቸው ታጣቂዎች በተደጋጋሚ የሰላም ጥሪ ሲያቀርቡ መቆየታቸውን አስታውሰዋል። የሰላም ጥሪው የቀረበው የፌዴራሉ መንግስት ከህወሀት ጋር በደቡብ አፍሪካ ፕሪቶሪያ ላይ ያደረገውን የሰላም ስምምነት ተከትሎ እንደሆነ አቶ ደሳለኝ ገልጸዋል። ከጎሸንጉ ጋር በተያያዘ መንገድ አበርገሌና ጻግብጂ አካባቢ ይሄ ሁኔታ እንዲፈጠር ከሰላም ስምምነቱ ማግስት ከሶስት ጊዜ በላይ ቡድን ልከናል። የክልሉ ምክትል ቢሮ ኃላፊና አማካሪ የቢሮችን አማካሪዎች ሌሎች ጋር በመሆን ይሄን ችግር እንዲፈታ በጣም ትልቅ ሳክሪፋይስ የሚጠይቁ ቦታዎች ሳይቀር ገብቶ የዛ ቡድን አባልን አግኝቶ ማዋየትና ወደ ሰላም ነው። የትናንቱ ይበቃል፣ ወገኖቻችን ናቸው። ከዚህ ጥፋት እና ኪሳራ የሚገኝ ነገር የለውም የሚል ውይይት ማድረግ ተሞክሮ ከተቋቋመ ከሁለት ዓመት በላይ እንደሆነውና የትጥቅ ትግልን እንደ አንድ አማራጭ አድርጎ በዋግምራ ዞን በአበርገሌና በጻግብዥ ወረዳዎች እንደሚንቀሳቀስ የጠቀሱት የአገው ዲሞክራሲያዊ ንቅናቄ አዴን የውጭ ግንኙነት ዘርፍ ኃላፊ አቶ ባዬ በሬ የሰላም ጥሪው ከክልሉ መንግስት እንደደረሳቸው አረጋግጠዋል። በመጀመሪያም እኛ ጋር ለሰላሙ ጉዳይ ለመናገር ሲመጡ እኛም ፍላጎታችን በከፍተኛ ደረጃ ሳይቀናል ስለዚህ የትግላችን አካል አንዱ ሰላም ለማምጣት ነው። ስለዚህ ምቹ ሁኔታ የለም። ሰላም የሚያሳጣን ነገር ስላለ ነው ወደ ጦርነት የገባ ነው። አሁን ደግሞ ሰላም የሚያመጣ ሁኔታ ካለ ለሰላም እጃችን የማንዘረጋበት ምንም አይነት መንገድ የለም ነው አቶ ባያይ የይዘው ከአማራ ክልል መንግስት ጋር ያሉ ችግሮች የሚፈቱት በሀገር ሽማግሌዎች ሳይሆን በድርድር ነው ብለዋል። በተጠቀሱት አካባቢዎች የሚንቀሳቀሰው ንቅናቄያቸው ትክክለኛ ስያሜው በክልሉ መንግስት እንደተባለው የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያሉት ኃላፊው መንግስት ስያሜውን አስተካክሎ እንዲጠራም ጠይቅ ዘላቂ ሰላም የሚያመጣ እንዲሆን ብቻ ነጥቦችን አንስተናል። የመጀመሪያው በስማችን መጥራት ነው። እኛ አገው ዲሞክራሲያዊ ንቅናቄ ነው ምንባለው፣ እነሱ ደግሞ አገው ሸንጎ ብለው ነው የሚገልጹት። አገው ሸንጎ ማለት ለአገው ሕዝብ የሚታገል አንድ ፓርቲ ነው፣ ግን በሰላማዊ መንገድ የሚታገል ምርጫ ቦርድ ላይ ተመዝግቦ የራሱን ፕሮግራም ቀርጾ የሚንቀሳቀስ ድርጅት ነው። የሚያመሳስለን ሁለታችንም ለአንድ ሕዝብ የቆምን መሆናችን ነው። ከዛ ውጭ የስልት ልዩነት ያለን ነን እኛ በሰላማዊ መንገድ መታገዱ አመች ባለመሆኑ የትጥቅ ትግልን መርጠን የምን እየተንቀሳቀስን ያለ ነው ስለዚህ እኛ አሉ ዲሞክራሲያዊ ንቅናቄ ነው የምንባለው አዴም በአጭሩ ማለት ነው በሁለተኛነት ዘላቂ ሰላም እንዲኖር ሽምግልና ሰላም ጥያቄያችን ሊመልስ የሚችለው ድርድር ነው ነው የሚለውን ነው የያዝነው የሃይማኖት አባቶች እና አንዳንድ የመንግስት ባለስልጣናት ተገኝተው ሀሳባችንን ገልጸናል ስለዚህ ሽምግልና ዘላቂ ሰላም ለማምጣትም ጥያቄያችንም በሙሉ ለሙሉ ለመመለስ ያለው አቅም ዝቅተኛ በመሆኑ አደራዳሪ አካላቶች ተገኝተው ንግግሩ ወደ የድርድር መልክ እንዲኖረው ነው በኛ በኩል የሰጠነው የቤት ስራ ማለት ነው። በሌላ በኩል ከዚህ ቀደም እነዚህን አካባቢዎች በተመለከተ በተደጋጋሚ በሰራናቸው ዘገባዎች በጉዳዩ ላይ ከትግራይ ክልል በኩል ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የክልሉን የልዩ ቢሮ ኃላፊዎችን ቢያነጋግራቸውም አብዛኛዎቹ ስለ ጉዳዩ የምናውቀው ነገር የለም ጉዳዩ የሚመለከተው የትግራይ ኃይሎችን ነው የሚል ምላሽ ሰጥተው ነበር። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለዋል። ሆኖም በተጠቀሱ የዋግምር አካባቢዎች ሌሎች ታጣቂዎች ሊኖሩ እንደሚችሉ ጠቁመው ነበር የአገው ዲሞክራሲያዊ ንቅናቄ ቃል አቃባይ መሆናቸውን የተናገሩት አቶ ባዬ በበኩላቸው አካባቢውን ተቆጣጥሮ የቆየው የእነርሱ ታጣቂ ቡድን እንጂ ህወሀት እንዳልነበር ተናግረዋል እኛ ነን ይዘን የነበር ነው ሁለቱን ወረዳ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሳው ታጣቂ ቡድኑ ከህወሀት ጋራ በቅንጅት የቆየ እንጂ ብቻውን አካባቢውን ተቆጣጥሮ እንዳልነበር ገልጸዋል። እንቅስቃሴ የቆየው እንቅስቃሴ የሚያሳየው በጥምረት ነው። በአካባቢው የሚንቀሳቀሰው አካል አሁንም ነገሮችን በሰከነ መንገድ እንዲመለከታቸው ጠይቀዋል። እነሱ ራሳቸውን እየቆጠሩ ያሉት በሀገር ደረጃ ከተካሄደው የህዋት የሰላም ስምምነት ጋር አስተሳስሮ እንዲታዩ የማሰብ ነገር አለ። ዙሮ ይሄ በአማራ ክልል ውስጥ ያለ በክልል ውስጥ ያለውን ሰላም ከመፈለግ አንጻር ነው። እኛም ሰላም ነው የምንፈልገው። አሁንም ወደኋላ ተገፍተው ሌላ አማራጭና ሌላ ጊዜ ከመጠየቅ ጊዜው ሳይመሽ ወደ ማህበረሰባቸው እና ወደ ነበረው ነገር ተመልሰው ሌላ ጥያቄም ካለ ውስጡን መጠየቅ ይቻላል። በሀሳብ ከመሳሪያ ውጭ በሆኑ ሀሳብ ይዞ መሞገት የሚቻልበት ዘመን ነው። በታጣቂው ንቅናቄና በመንግስት የተጠቀሱት ወረዳዎች ቀደም ሲል በሕወሓት ታጣቂዎች ቁጥጥር ስር መቆየታቸው ሲገለጽ ሰንብቷል። በቅርቡም የሕወሓት ታጣቂዎች ከአበርገሌ ወረዳ መውጣታቸውንና የሀገር መከላከያ ሰራዊት አካባቢውን መረከቡን የጻግብዥ ወረዳ ግን ገና በታጣቂዎች ቁጥጥር ስር እንደሚገኝ የአካባቢው ባለስልጣናት ለአሜሪካ ድምጽ ማስታወቃቸው የሚታወስ ነው። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ምስጢር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ አዲስ አበባ የሚመልሰን ዘገባ ነው ተከታዩ በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ የሚል ስያሜ በተሰጠው አስተዳደር ህገወጥ የተባሉ ቤቶችን የማፍረስና ነዋሪዎችን የማስነሳት ስራ ተባብሶ ቀጥሏል ሲሉ ተጎጂዎች ገለጡ አስተያየታቸውን ለአሜሪካ ድምጽ የሰጡና የመኖሪያ ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ይናገራሉ እርምጃው አለም አቀፍ የሰብአዊ መብቶችን አያያዝ የጣሰ እንደሆነ በመተቸት መግለጫ ያወጣው ኢሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅም ሰዎችን የማስነሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። ኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል ያለው ለአሜሪካ ድምፅ በሰጡት አስተያየት እርምጃ እየተወሰደ ያለው ኢትዮጵያ ያጸደቀችው ዓለም አቀፍ ህግ በተጻረረ መልኩ መሆኑን ተናግረዋል። ለዚህም ኬኔዲ አባተ በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራር ተዋል ወደ አራት አምስት ሰፈሮች ናቸው ሙሉ በሙሉ ያለቁት። የተወሰነ አንድ ሁለት ቀለም ይከቡና ከዛም መቶ ፈርሱት አስራ ሶስት በቃ በሶስት በአራት መኪና ነው የሚመጡት። ታጅበ ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀል ይሞክራል። ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች። አሁንም ጭራሽ ኃይላቸውን ጨምሮ ተባብሶ ነው የቀጠለው። ፈረሰው ጭራሽ አሁንማ መስጊድ ሁሉ አፍርሰዋል። አሁን እነዚህ ጣፎ ላይ ጣፎ ድሬ ጎራጎት የሚባል ሰፈር ላይ መስጊድ አፍርሰዋል። መቼ ነው የፈረሰው? እሱ ከአምስት ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም። ሌላው ማህበረሰብ በነገታው መጥቶ ለምን አስራ አንድ ሰዓት ላይ ጀምሮ በቃ ጣራው ላይ ነው ስፍር የሚሉት። የአየር ካርታ እንኳን አየው ከሀያ ከሀያ ምናምናምት በላይ የሆነ ቤት ነው እያፈረሱ ያሉት። እሱን ቤት ፈርሷል ፈርሷል አዎ ከፈረሰብህ በኋላ ተቃታ አለ። በተለያዩ ማዋከቦች ስሮስ ምናምን ምናም ስላሉ ሰው ወደ እግር አውጪ ብሎ ወደ የሚያስጠጋ ቦታ ላይ ነው የሚጠለለው። ወደ ክልል እሄዳለ፣ ወደ አማራ ክልል እሄዳለ፣ ወደ አዲስ አበባ ዘመድ ያለ ወደ አዲስ አበባ የሚጠጋለን። ሶስት አራት ትምህርት ቤቶች፣ የግል ትምህርት ቤቶች ታቁመዋለ። ኦልሞስት የኑሮ ድነት ችግር አለ። ይህም ደግሞ ቤት ቤት ኪራይ በጭራሽ የለም። እንቅርት ላይ ጆሮ ደግፍ ነው። ከእሱ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ብለ ማማረቅ የለው። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጭ ደግሞ፣ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም። አሁን ሶስት ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ አጥተናል ይላሉ። ባላሰብነው ሰዓት ወይ ህንሱ ብለው አልጠሩን፣ አልነገሩን ወይ ቀለም አልቀቡ። በድንገት መጥተው ቆርቆሮ ዘረፋ ነው። ቆርቆሮ ወሰዱብን፣ ዝናብ ሰጡን። ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላሰብነው ዝናቡ መጣ። እንዴት እንሄድ? ወደ የት እንሄድ እዛው መታኝ፣ በተኙበት እየተንከባለሉ ዝናቡ አደረብና መንግስትም ሊሰማ ነ ዲያ የምና አልቻለም። መች ነው የፈረሰባቸው የእናንተ ቤት? ማክሰኞ ማለት አሁን ማክሰኞ በአስራ ዘጠኝ አንዳንድ አልፎ አልፎ ያልፈረሱ ቤቶ ያሉ እየሄድን እዛ ነው የምናድረው። ድንገት ዝም ብሎ ይመጣሉ። በቃ ዛሬ አይመጡም ብለን ስናስብ ድንገት ይመጡና ብዙዎች ናቸው። እያየር እያሉ ሰላው ላይ ሳንቋቁባቸው እንዳለ ገለውና ልጆቹንም ከይምሮ ተበክሯል። ባላድን ትራንስፖርት የለንም። ይህን እንኳ ሽጠ እንደ ትራንስፖርት እና እርግ ስንል መልስ ከሰጠነ ዱላ ነው ለዱላ ነው የምንመታው። ምንም መናገር አልችልም። ያው ዝም ብለና አፍሮ ይዘው እስከሚሄዱ ዝም ብለ ማየት ነው። ሶስት ልጆች አሉኝ። አምስት ነና ያልፈረሱ እየተቻሉ ስየሆን ነው የምናድረው። ቀን ዝናብ ቢጥልም እዛው ነው የምናድረው። መንግስት ከሰማ ና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳ ስንሄድ የት ስራ የለም። ወደ የት እንሄድ? በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል። ያሉን ደግሞ ሌላ አስተያየት ሰጭ ናቸው። ቤቱ የፈረሰው ማክሰኞ ነው። እኛ ወር ሙሉ ግን እዚህ ጋር ይመጣሉ በዛ ሄዱ፣ በዛ ሄዱ እየተባለ ዝም በስምንት ራተት ሄድ ወር ነው አራት ልጆች አሉ ትልቁ ልጅ አልማርም ብሎ ራሱ ወጥጭ የጣፍ አለሁን አስራተኛ ክፍል ተፈታኝ ነው። ሁለተኛው ልጅ ስምንተኛ ተፈታኝ ነው። ስነ ልቦናቸው ተሰርቆ በቃ የጓደኞቻቸው ቀድሞ ፈርሷል ወደ ላይ ቄስ ሰፈር ይባላል። የእነሱ ካፈረሰ ሁለት ወሩ ነው። ከዛ እነሱ ከትምህርት ቤት ውለው ሲመጡ ቤቱ ፈርሶ አገኙት። ልጆቹ አንገብ አንብሮ ሴን ተናቀሉ እነዛም ስላዩ የእነሱ ስርቦና ተሰራ ቤት አካባቢ ነው የእርሶ ቤት የነበረው ድሬዳል የሚባል ጣፎ። ከጣፎ ሶስት ነጥብ አምስት ኪሎ ሜትር ነው። ጋሪ ተራ ከሚሉት ወደ ላይ የት ነበር የሚማሩት ልጆቹ? አባዱ ይካ አባዶ በግር ያው ያም ሁሉ ተጉዘው ነበር የሚማሩት። ለዚህም ያው ሊሆን አልቻለም። ይሁ ትንሽ ተረጋግተውልኛል። አሁን መተዳደሪያችሁ ምንድን ነው? አሁን የት ነው እየኖራችሁ ያላችሁት? ስራ እየሰራው ነው የምኖረው። ጉልበት እስካለ ያው እግዚአብሔር እስከጥሪ ድረስ ፍጸም እየኖራለሁ እያ አስባለሁ። እኔ ወጥቼ የተከራይቻ ወደ አባቱ አለ። ግን ከእኔ ባሶች ደግሞ አሉ። እዛ ሳምንት በላይ እዛው ዝናብ ነው በወቅቱ አሁን ዝናብ እየዘንደበ ነው ያለው የሚሰጣ እየህብረተሰብ አለና ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምፅ በሰጡት ምላሽ እርምጃው የተወሰደው ሕገ ወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የህግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን በተመለ ተ ትናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ ም ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካል አካላት እንዲሁም በለገጣፎ ለገዳዲ፣ በሰበታ አካባቢ ፉሪና ለቡ ተክለ ሃይማኖት በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ በአሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል። በመጀመሪያ ጌቶቹ ምን አይነት ናቸው ተብለው ልየታ ሊደረግ ይገባ ነበረ ቀድሞ ነው። ሁሉም ቤቶች ተመሳሳይ አይነት አይደሉም። የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። ተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ያለባቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ ካርታ ማቸው እየገበሩ ያሉበት ከዛ በተጨማሪ ደግሞ ውሃ መብራት እነዚህ አገልግሎቶች ያሏቸውም አሉና ና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን፣ ልየታ መደረግ ነበር። ያሉ ቤቶች ህገወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ ማብራርተዋል። ህገወጥም ተብለው እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም በኢኮኖሚያዊ ማህበራዊ ና ባህላዊ መብት ቃል ኪዳን አንቀጽ አስራ አንድ በግልጽ የሰፈረ መብት ነው። ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር ሰባት በተለይ ይሄ አስገድዶ ማንሳት በተመለከተ በህግ የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ህገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለነዚህ አካላት የማግኘት እድልን መንግስት መጀመሪያኑ ማዘጋጀት አለበት ነው ቤት አልባ በእነሱም በሚያደረግ መልኩ መሆን እንደሌለበት እንግዲህ ይደነግጋሉ። የተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ተሳቢዎችን ባገናዘበ መልኩ አይደለም። በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊ ና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችም ተናግረዋል። ሰፋ ያሉ የቤ ሰብአዊ መብት ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት እሳቢዎችን መሰረት አድርጎ የተከተለ አይደለም። ቤት አልባነትን በሚያስፋፋ መልኩ እንደውም ከዛ ውጭ በቀጥታ ደግሞ የታሰሩ አካላትም እንዳሉ ዛም አልፎ የአካል ጉዳት አለፈ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው ቤቶች መፍረስ አለባቸው ቢባል እንኳ ተገቢው የህግ ስርአት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም እና በዚህም መሰረት አስቸኳይ የሆነው አሁን አፋጣኙ ምክረ ሀሳባችን ልየታው እስከሚደረግ አሁን እየተካሄዱ ያለው ፈረሰው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንክሮት ማሳሰብ ነው። ሁለተኛ ደግሞ የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ ለማድረግ እነሱ እነሱም ከሀሳቦችን እንሰጣለን። ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደር የሚሆን ከኦሮሚያ ክልልና ከፌዴራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የኔዲያ አባትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምናመራው። ወዲህ ወደ ዋሽንግተንም ይመልሰናል። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የወሲብ ፊልም ተዋናይዋን ዝም ለማሰኘት መደለያ ከፍለዋል በሚል እንዲከሰሱ የተላለፈባቸውን የህግ ውሳኔ ለመፋለም ዝግጁ ነኝ አሉ። ጠበቃቸውም ትራምፕ ለሚጠብቃቸው የወንጀል ክስ ሂደት ከችሎት ፊት ለመቅረብ ነገ ማክሰኞ ወደ ፍርድ ቤት ለማምራት መዘጋጀታቸውን አስታውቀዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ የህግ ሂደቱ ምን መልክ እንደሚኖረው ለመቃኘት ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከትለው ያቀርበዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ጠበቃ ጆ ታኮፒና ባለፈው ሳምንት መገባደጃ ላይ የተከሰሱት ትራምፕ በመጪው የህግ ሂደት ፍርድ ቤት ስለመቅረባቸው ምን እየተሰማቸው እንደሆነ በኤቢሲ ቴሌቪዥን ላይ ተጠይቀዋል። እኔ ተስፋ የማደርገው እዚያ ገብተን ቶሎ መውጣት እንድንችል ነው። በመጨረሻም ያው እንደተለመደው ከዳኛው ፊት ቀርበን ጥፋተኛ አይደለንም እንላለን። ተቃውሟችንን የምናሰማበት የጊዜ ሰሌዳ እናወጣለን። ከዚያ በኋላ የሚከሰቱ ሌሎች ነገሮች ወይም ድርጊቶች ቢኖሩ ወደፊት እንቀጥላለን። የክሱ ዝርዝር አሁን አልተገለጸም። የህግ ባለሙያዎች ግን ከወሲብ ፊልም ተዋናይ ስቶርሚ ዳንኤል ጋር በተደረገው ስምምነት ዙሪያ በተከሰቱ የንግድ ሰነዶች ማጭበርበር ዙሪያ ሊያተኩሩ እንደሚችሉ ይናገራሉ። የትራምፕ ጠበቃ የክስ ጭብጡ ደካማና ፖለቲካዊ ተነሳሽነት ያለበት ነው ብለው እንደሚያስቡ ተናግረዋል። ይሁን እንጂ ጠበቃው ክሱን የሚመለከቱት ዳኛ ገለልተኛ አይደሉም የሚለውን የትራምፕ ስጋት አልተጋሩም። እኔ ተስፋ የማደርገው እዚያ ገብተን ቶሎ መውጣት እንድንችል ነው። በመጨረሻም ያው እንደተለመደው ከዳኛው ፊት ቀርበን ጥፋተኛ አይደለንም እንላለን። ተቃውሟችንን የምናሰማበት የጊዜ ሰሌዳም እናወጣለን። ከዚያ በኋላ የሚከሰቱ ሌሎች ነገሮች ወይም ድርጊቶች ቢኖሩ ወደፊት እንቀጥላለን። የቀድሞ ፕሬዝደንት ክሱን ስለመሰረቱት አቃቢ ሕጉ አልቪን ብራግ ጠንካራ ትችት አሰምተዋል። ሚት ዘፕሬስ በተሰኘው ፕሮግራም ኤንቢሲ ቴሌቪዥን ያነጋግራቸው የቀድሞ የማንሃተን አውራጃ አቃቢ ሕግ ሳይረስ ቫንስ ያ መልሶ ችግር ሊያስከትል ይችላል ይላሉ። ይሁን እንጂ ትራምፕ ስለገጠሟቸው ስለ አሁኑም ሆነ ስለ ሌሎቹ የወንጀል ክሶች በአደባባይ እንዳይናገሩ ዳኛው ሊከለክሏቸው ይችላሉ ተብሎ እንደማይጠበቅ በምስጢራዊ ሰነዶች ዙሪያ ጠበቃቸው የሆኑት ጂም ትረስቲ ፋክስ ኒውስ ቴሌቪዥን ላይ ተናግረዋል። ለፕሬዚዳንታዊ ምርጫ የሚወዳደሩትን ሰው በፍርድ ቤት ስለተያዘ ጉዳይ እንዳይናገሩ ለማዘዝ ለዳኛው በጣም አዳጋች ይመስለኛል። በዚህች አገር ላይ ስለሚያስከትለው ግዙፍ ተጽዕኖ ነው እየተናገርኩ ያለሁት። የቀድሞው ፕሬዚደንት ነገ ማክሰኞ በይፋ የተመሰረተባቸውን ትክክለኛውን ክስ ከማንበባቸው በፊት የጣት አሻራቸውን ሲሰጡና ፎቶግራፍ ሲነሱ የደህንነት ጠባቂዎቻቸው በፍርድ ቤቱ አካባቢ ያለውን የጸጥታ ሁኔታ ጥብቅ እንደሚያደርጉ የትራምፕ ጠበቆች ተናግረዋል። የቀድሞው ፕሬዚደንት ማክሰኞ ምሽቱን ማራ ላጎ በሚገኘው መኖሪያ ቤታቸው ንግግር ያደርጋሉ ተብሎ እንደሚጠበቅ የትራምፕ ጽህፈት ቤት አስታውቋል። ይህ የተከሰተው ትራምፕ እንደ ኤሮፓ አቆጣጠር በ2024 ለሚካሄደው ፕሬዚደንታዊ ምርጫ ለመወዳደር እየተዘጋጁ ባሉበት ወቅት ነው። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ቅንብሮች ነው የምንሻገረው። ልዩ ዝግጅት የሰራሽ ያውቃልን ነገ የለወጠው ሕክምና ይላል። በዛሬው ምሽት ለጤና ፕሮግራም የተሰናዳው ዝግጅት በተፈጥሮ የሚመጣ ችግር በሚያስከትለው የአካል ጉዳት ሳቢያ ለበረታ የሥነ ልቦና ችግር የሚዳረጉ ሕፃናትን የህይወት መስመር እየቀየረ ስላለ የቀዶ ሕክምና አገልግሎትና ሕክምናው በሀገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት ጥረት የያዘ ዓለም አቀፍ ግብረሰናይ ድርጅት እንቅስቃሴ እግር በእግር በመከታተል እየተቀናበረ ልዩ ዘገባ ነው። ነፃ የቀዶ ህክምና የተደረገላት አንዲት ታዳጊና በግብርና ስራ የሚተዳደሩ ወላጆቿ ረጅም ርቀት ተጉዘው ህክምናው ከተሰጠበት የባህር ዳር ከተማ ከደረሱበት ጊዜ አንስታ የቀዶ ህክምናው እስኪጠናቀቅ የነበረውን ሂደት የተከታተለችው ዘጋቢያችን አስቴር ምስጋናው ለምሽቱ ያቀናበረችውን እንዲህ ታሰማናለች። አርሶ አደር ነጋ ይርዳው በደቡብ ጎንደር ዞን ደራ ወረዳ ጅግና ቀበሌ ዳንጉጎጥ የሚኖሩ ሲሆን የስምንት ልጆች አባት ናቸው። የስምንት ዓመት ታዳጊ ሴት ልጃቸው የሰራሽ ያውቃል ነጋ በተፈጥሮ የሚከሰት የከንፈርና ላንቃ መሰንጠቅ የሚያስከትል የጤና ችግር ተጋላጭ በመሆኗ ነው በባህር ዳር ጥበበ ግዮን ልዩ ሆስፒታል የሚሰጥ ነጻ የቀዶ ህክምና ፍለጋ የመጡት። ነፃ የቀዶ ሕክምና አገልግሎቱን የሚሰጠው ዋና መቀመጫውን በዩናይትድ ስቴቷ ሜኒሶታ ክፍለ ግዛት ያደረገው በእንግሊዝኛው አጠራር ችልድረንስ ሰርጀሪ ኢንተርናሽናል የተባለ ዓለም አቀፍ ግብረሰናይ ድርጅት ነው። ላለፉት ሰባት ቀናት የቀዶ ህክምና አገልግሎቱን የሚሰጡትን ሐኪሞች መምጣት ሲጠባበቁ የቆዩት አርሶ አደር ነጋ ልጃቸውን ለከፋ ሰቀቀን የዳረገው ችግር የሚያበቃበት ጊዜ ተቃርቧል የሚል ታላቅ ተስፋ አሳድረዋል። ጊዜ እርስ ጦታ ነው። አንተ ተመስገን ጤት የሰጠህ እናንተ ነህ። ደግሞ ሙሉ አካሏን የሚሰጥ ደግሞ አወርድልን ነው ያሉ እናቷ ወይዘሮ ጥሩ አያሌውም ሰባተኛ ልጃቸው የሰራሽ ያውቃል የችግሩ ተጋላጭ መሆኗ ከእኩዮቿ ጋር መጫወትም ሆነ መቀላቀል እንዳትችል እንዳደረጋት ይናገራሉ። ሁበት ለቀማ ተሰዳተኝ እያፈረች ትመለሳለች

በባህር ዳር ጥበበጊዮን ልዩ ሆስፒታል ለአንድ ሳምንት ያህል ያካሄዱት ነጻ የቀዶ ህክምና አገልግሎቱ ተጠቃሚዎች ለመሰል ችግር ከተጋለጡ ከብዙ ሺህ ህጻናት መካከል እጣ የደረሳቸው አርባ ሰባት ህጻናት ናቸው። የዕድሉ ተጠቃሚ ለመሆንም ተስፋ ሳይቆርጡ ለሶስት ዓመታት ያህል መምጣታቸውን ሲጠባበቁ እንደነበር የሚናገሩም አሉ። በማህበረሰብ ደረጃ ለችግሩ ተጋላጭ የሆኑ ህጻናትን ቁጥር የሚያሳይ በጥናት የተደገፈ መረጃ ባይኖርም በተፈጥሮ ለሚከሰተው ለዚህ የከንፈርና የላንቃ መሰንጠቅ እንዲሁም ከሽንት ቧንቧ ጋር ለተያያዙ የጤና ችግሮች የተጋለጡ ህጻናት በርካታ መሆናቸውን በጥበበ ጊዮን ልዩ ህክምና ሆስፒታል የአንገት በላይ ልዩ ህክምና ባለሙያ ዶክተር መለሰ ገበየው ያስረዳሉ። ፊት፣ የአፍንጫ፣ የከንፈር እና የላንቃ አፈጣጠር ለዛ ያግዛሉ የሚባሉ ፕሮሚነንስስ የምንላቸው አምስት ፕሮሚነንስስ አሉ። የፊት ላይ ያሉ በሁለት በታችኛው እና የላይኛው ፕሮሚነንስስ እና የመካከለኛ ፕሮሚነንስ የምንለው አምስት ፕሮሚነንሶች አሉ። እነሱ ወደ መሃል መጥተው ሲዋሃዱ ቀናማ የሆነ የፊት አፈጣጠር ይፈጠራል። ከነዚህ አምስቱ ፕሮሰሶች ፊውዝ በሚያደርጉበት ጊዜ ክፍተት ከተፈጠረ የላንቃም የከንፈርን አስሴንታይም የመሰንጠቅ አደጋው ይፈጠራል ማለት ነው። ይሄ የላንቃ እና የከንፈር መሰንጠቅ ችግር በማህፀን ውስጥ በጽንስ ውስጥ የሚከሰት የፊት አፈጣጠር ችግር ጊዜ አደጋው ይፈጠራል ማለት ነው። የታማሚ ህጻናቱ ወላጆች ግን የሚያስቡት ሌላ ነው። ልጃቸውን ይዘው ወደ ሆስፒታል ከመጡ አርሶ አደሮች አንዱ አቶ ደመላሽ ሂደግ የፈጣሪ ትእዛዝ ነው ብለው ያምናሉ። ሴት የሉንም ነበር፣ ወደ ሴት ፍላጎት አለን እንደ ሴት በሆነ ይልኝ ጌታ፣ ለጌታ አሜን። በዚህ መተክ ሴት በሆነ ይልኝ እንጂ ባልም ባታገባ እኔ ግዴለኝም፣ አለ እህ ጌታ ያን ጽፎብና ያችል ብትወለድ እንደዚህ ያልኩት። የከንፈርና ላንቃ መሰንጠቅ ችግር ያጋጠማቸው ሕፃናት ከእድሜ እኩዮቻቸው የማይቀላቀሉና የተገለሉ ናቸው። እናም ወላጆቻቸው አብረው ይቸገራሉ። ይህንን ሁኔታ ያስተዋሉት የባህር ዳር ከተማ ተወላጅ የሆኑት አቶ ሀብታሙ ጌታቸው በውጭ አገር ከሚኖሩት ትውልደ ኢትዮጵያዊ ሐኪም ዶክተር ውብሸታየ ነው ጋር በመነጋገር የነጻ ቀዶ ህክምና አገልግሎቱን የሚሰጠውን ዓለም አቀፍ ድርጅት ባለሙያዎች ለማገዝ በበጎ ፍቃድ ያገለግላሉ ከአሜሪካ ጀምሮ ያለውን እንቅስቃሴያቸውን እና ወደ ኢትዮጵያ መጠው እርዳታቸው የተሳካ እንዲሆን እና ሰዓቶችን በተሳካ ሁኔታ ረድተው እንዲሄዱ እገዛ እናደርግላቸዋለን። እገዛው ከትራንስፖርት ጀምሮ ያለውን የኢትዮጵያ ውስጥ የሚገቡበትን መስፈርቶች እና ኮንዲሽኖች የተቀመጡትን በድርጅታችን መልኩ እንዲፈጸምላቸው እናደርጋለን። በግሌ ደግሞ ይህንን የተሳካ እንዲሆን ከገጠር ከሩቅ ቦታ የሚመጡ ለዚህ እንቅስቃሴ ለሚሆን ወጫቸው እጥረት ያለባቸውን ማለት በድህነት ላይ ያሉ ለትራንስፖርት እዚህ መጠው ሲቲስካን ከሆስፒታሉ ውጭ ያለ ሰርቪስ ማግኘት የማይችሉትን እንዲያገኙ በግሌ እርዳታ አደርግላቸዋለሁ። የህክምና ቡድኑ አባላት ከ2007 ዓ.ም አንስቶ ነፃ የሕክምና አገልግሎቱን ለመስጠት በየአመቱ ተመላልሰው ወደ ሆስፒታላቸው መምጣታቸውን የሚናገሩት ዶክተር መለሰ በዚህም ጊዜ የነፃ ሕክምና አገልግሎቱ ተጠቃሚ በመሆን በርካታ ህጻናት ህይወታቸው በአዲስ ተስፋ መታደሱን ያስረዳሉ። ዘንድሮ ለስምንተኛ ጊዜ የተሰጠውን ነጻ የቀዶ ህክምና አገልግሎት ተጠቃሚ ለመሆን ከወላጆቻቸው ጋር ከመጡት ህጻናት መካከል የስምንት አመቷ ታዳጊ የሰራሽ ያውቃል ነጋ አንዷ ናት። የቀዶ ህክምናውን የሚያደርጉላት ደግሞ የህክምና ቡድኑ መሪና የድርጅቱ የቦርድ ዳይሬክተሮች ሊቀመንበር ዶክተር ሲባ ችናድሬ ናቸው። ዶክተር ሲባ ደግሞ

Ah, é uma... <laughs> <laughs> በዶክተር ችናድሬ እና በባልደረቦቻቸው እንዲሁም የሀገር ውስጥ ባለሙያዎች ያሉበት የባለሙያዎች ቡድን የሰራሽ ያውቃልን ለሁለት ሰዓት ተኩል የፈጀ ቀዶ ህክምና እያደረጉላት ነው። የህክምና ልዑኩ መሪ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ለመጀመሪያ ጊዜ የበጎ አድራጎት ቡድኑን እንደተቀላቀሉ ቡድኑ ኢትዮጵያ ውስጥ በሚሰራበት ወቅት የሚከተለው አሰራር በእጅጉ የተለየ መሆኑን እንደተገነዘቡ ያስረዳሉ። ይኸውም በየዕለቱ የሚያክሟቸውን ህሙማን በመርዳት ላይ ብቻ የተገደበ አገልግሎት ሳይሆን ከሀገሬው የጠቅላላ ህክምናና የቀዶ ህክምና ባለሙያዎች ጋር በመተባበር በዕለቱ የሚያዩትን ህመምተኛ ወይም የዛሬ ወር አሊያም በመጪው ዓመት የሚመጡትን ህሙማንን በሙሉ በመርዳት በሚያስችል መንገድ መደራጀቱን ይናገራሉ። I found something was very different in CSI. And this, this group, instead of being based only on service to the patient, we were based on partnership and education with the local doctors and the local surgeons. ይህ ስለ በጎ አድራጎት ስራ ያለኝን አስተሳሰብ አስቀየረኝ። እዚህ ያሉት ኢትዮጵያውያን ቀዶ ሐኪሞች የሚሰጡት የበጎ ፈቃድ አገልግሎት እጅግ በሚያስገርም ፈተናን የመሸከም ፈቃደኝነት ማህበረሰቡ ውስጥ ለሚገኙ ህሙማን በጠቅላላ ነው። በአንጻሩ የእኛም የበጎ ፈቃድ አገልግሎት እዚህ ላሉት የጤና አጠባበቅ አገልግሎት አቅራቢዎች ትምህርት፣ የክህሎት ሽግግር በማድረግና ሌሎች አስፈላጊ አቅርቦቶች እንዲኖሩ በማስቻል እነዚህን የከንፈርና የላንቃ መሰንጠቅ፣ የነርፍ ህመምና እንዲሁም የጭንቅላት ወይም የአንገት እጢዎች ያሉባቸው ህጻናትን መንከባከብ ማስቻል ነው። እናም እኛ እዚህ ባንሆንም ህሙማኑን ዘለቄታ ባለው መንገድ ሊያክሙና ሊንከባከቡ ይችላሉ። የቀዶ ህክምና የሚደረግላት የሰራሽ ያውቃል እናት ወይዘሮ ጥሩ ከሆስፒታሉ አንድ የመተላለፊያ ኮሪደር ላይ በጭንቀት ይጠባበቃሉ። ወይዘሮ ጥሩ የሰራሽ ወደምትገኝበት የሰመም ማንቂያ ክፍል ከህክምና ቡድኑ አባላት መካከል አንዷ ይዘዋቸው መጡ። በጣም ደስ ያለኝ የሰራሽ ያው ቃል ቀዶ ህክምናው ከተደረገላት ከአንድ ቀን በኋላ ከሆስፒታል እየወጣች ነው። ወላጆቿ በእጅጉ ተደስተዋል። ያቺ ምግብ እንድትበላ ታኩታረው ባል ትጫወት ያደረጋችሁልኝ

ተሰሩልና ፈረንጆች ክብር ምስጋና ይገባል። በእንግሊዝኛው አጠራር ችልድረንስ ሰርጀሪ ኢንተርናሽናል በመባል የሚታወቀው ይህ ዓለም አቀፍ የቀዶ ሕክምና ቡድን በባህር ዳር ጥበበጊዮን ልዩ ሆስፒታል ውስጥ ባደረጋቸው የቀዶ ሕክምና አገልግሎቶች አማካኝነት የከንፈርና ላንቃ መሰንጠቅ ችግር ገጥሟቸው በማህበረሰቡ ዘንድ ተገልለው ይኖሩ የነበሩ በርካታ ህፃናትን የህይወት መስመር ቀይሯል። ይህ የቀዶ ህክምና ቡድን በቀጣይ በሀገር ውስጥ ዘላቂነት ያለው አገልግሎት መስጠት የሚያስችል የእውቀትና የቴክኖሎጂ ሽግግር መሰረት ለመጣል የደረሰበትን ሂደት በቀጣይ ዝግጅታችን የምንመለከት ይሆናል። በተፈጥሮ የሚመጣ ችግር በሚያስከትለው የአካል ጉዳት ሳቢያ ለበረታ ስነ ልቦና ችግር የሚዳረጉ ህጻናትን የህይወት መስመር እየቀየረ ስላለው የህክምና አገልግሎትና ህክምናው በአገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት ጥረት የያዘ ዓለም አቀፍ ድርጅት ችልድረን ሰርጀሪ ኢንተርናሽናል የተባለ ድርጅት እንቅስቃሴና ስራ ነበር የተከታተላችሁት። እንደ አስቴር እንደገለጸችው በቀጠሮ መሰረት የህክምና ትምህርቱን የተመለከተውን ዘገባ በቀጣይ ፕሮግራማችን እናቀርባለን። አስቴርን ለግሩም ዝግጅቷ አመሰግናለሁ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት ለሰኞ ምሽት ያሰናዳውን ልዩ ልዩ ዝግጅቶች የያዘ የምሽቱን ዝግጅት እዚህ ላይ ያቀናበረ ኤልያስ አስማረ፣ ካስተናገድኳችሁ አሉላ ከበደ ጋር በዚሁ የተሰናበትን። ነገ ምሽት ሶስት ሰዓት ላይ እንመለሳለን። ሰላም፣ ደህና ደሩ። bidi gida gina